መዝናኛ ከሰማንያ በላይ ብሔር ብሔረሰቦች በሚኖሩባት በኢትዮጵያ የጋብቻ ስነ ስርዓቱ እንደ ማህበረሰቡ ባህልና ልማድ እየተለያየ ነው። ያም ሆኖ በባህልም ይሁን በዘመናዊ ስርዓት ጋብቻ ህጋዊ የአንድነት ስምምነት ነው። በአብዛኛው ሰው በኑሮ ይስማማኛል ያለውን ሀሳቡንና ችግሩን የሚያጋራውን የህይወት አጋሩን መርጦ ጋብቻ ይመሰርታል። ጋብቻው ማህበራዊ ዝግጅት ከመሆን የበለጠም ትርጉም አለው። በኢትዮጵያ በተለይ በጥር ወርና በየካቲት ወር መጀመሪያ የትዳር መስራቾች ቁጥር ከወትሮም ጨምሮ በመታየቱ ጊዜው በሰርግ ወቅትነት ይታወቃል። በቅርቡ ልትሞሸር ዝግጅት ላይ የምትገኘው ሳምራዊት ተገኘወርቅ ትባላለች። ሳምራዊት ለዲደብሊው ቃለመጠየቅ ልትሰጠን ስትዘጋጅ ልትዳር የቀራት አስር ቀናት ነበር። ሳምራዊት ለሰርጓ ለስድስት ወራት ተዘጋጅታለች። አለምሽ ዛሬ ነው ዛሬ ዛሬ ዛሬ ነው ነው ዛሬ አለም ዛሬ ነው ዛሬ ዝግጅቱ በጣም ደስ ይላል። ያስ ያለው ነገር እንዴት ነው የሚሆነው የሚለው ነገር ያስጨንቃለሁ። ደስታ አለው ምክንያቱም ያገኘች ሰው በሙሉ ግማሹ ለሌላል ግማሹ ይደሰታል። ያንቺ ደስታ ለሌሎች ተጋብቶ ሌሎች ላይ ያንቺን ደስታ በእነሱ ፊትያ ሲስቁ ስታይ አንቺ በጣም ትደሰቻለሽ፣ ብትጨነቅም ትደሰቻለሽ። ሁሉም ሰውን ደግሞ ሙሽሪት ቤት ሲያደረገሽ እንኳን ደስ አለሽ ሲለሽ በጣ የተለየ አይነት ስሜት ነው ያለው። ሌላኛው ሰርገኛ ፈይሰል ኡስማን ይባላል። እሱም እንዲሁ ለሰርጉ ሶስት ቀናት ሲቀሩት ነበር ቃለ ምልልስ የሰጠን ፈይሰል እንደሚለው ከሆነ ቀለል ባለ ድግስ ነው የጋብቻ ስነ ስርዓቱን መፈጸም የሚፈልገው። ለዚህም ፈይሰል የሚሰጠው ምክንያት ካለው የኢኮኖሚ አቅም እንደሆነ ተናግሯል። አብዛኛው ሰርጎች ላይ የሚንዛዙ ነገሮች ስላሉ ያ ንዛዛት ስላልፈለኩትና የአቅምን ጉዳይ ስለሆነ ያው በቀላሉ ያድርገው ብዬ ነው። የአብዛኛው ሰዎች ሰርግን ሲያሰቡ ወጪውን ፈርተው ያንን ሰርግ ፕሮግራም ለማድረግ በጣም ይቸገራሉ። እንደዛ ከመቸገር ብዬ እኔ ደግሞ ያው በቀላሉ ኒካ ስራለ ከዛ በኋላ ወደ ቤት እገባለሁ ያሰብ ነው። ምንድነው ከኒካው በኋላ ከዛ ጓደኞቻችን ሰብሰብ በበላል ፕሮግራሙን ደመቅ እናደርጋለን። አሁን አሁን እየተለመደ የመጣው የሰርግ ዝግጅት እቅድ አውጪ በተለምዶ ዊዲንግ ፕላነር ይባላል። አብርሃም በቀለ ዊዲንግ ፕላነር ወይም የሰርግ እቅድ አውጪ ነው። አብርሃም በሙያው ለሰርግ የሚያስፈልጉ ነገሮችን የት ማግኘት እንደሚቻል ምክር ይሰጣል። አብርሃም የሰርጉን አዳራሽ ከማስዋብ እስከ ሰርጉ ዝግጅት ፍጻሜ ያሉትን ሁሉ ክንውኖች እንደሚሰራ ገልጾልናል። በአጠቃላይ የሰርገኞችን ሀሳብ ቀለል በማድረግ ሰርጉንም የተቃና ሆኖ እንዲያልፍ እናደርጋለን ይላል አብርሃም። በመቀጠል አንድ ሰው ሰርግ ሲያስል ሰርጉ የተቃናና መልካም ሆኑ እንዲያልፍ ማረብ ነው የኛ ዋና ስራ እና በዛ ውስጥ ለሰርጉ የሚያስፈልጉ ነገሮችን አብዛኛው ሰው የት ማግኘት እንደሚችል ና የት ኳሊቲ ሰርቪስ ማግኘት እንደሚችል ከዋጋማ አንጻር የት የተሻለ ነገር መግዛት እንደሚችል የት የተሻለ ነገር መከያየት እንደሚችል ብዙ ሰው አያውቅም። ስለዚህ ያንን ነገር መፋሴ ፊት እኛ በራሳችን በድርጅታችን የምንሰጣቸው ነገሮች አሉ። በራሳችን ከነዛ ውስጥ አንዱ ዲኮሬሽን ነው። ለትን ኬክ አቅርቦት፣ ለሙሽሮች ና ሚዎች ስልጠና እንሰጣለን። ከዛ ደግሞ ሌላውን ደግሞ ከኛ ጋር አጋር ሆነው ልክ እንደኛ ሆነ የሚሰሩ ድርጅቶች ደግሞ አሉ፣ አብረው ነው ማለት ነው። ስለዚህ እኛ ጋር ከመጣ ሁሉንም ማግኘት ማግኘት ይቻለች ማለት ነው። የሰዎቹን ባጀት ካወቅም በኋላ ከዛ በዛ መሰረት እኛ እናንዱን ነገር ቤት በምን አይነት ኳሊቲ ማግኘት እንደሚችሉ እኛ እንሰራለን ማለት ነው። በኳሊቲ ያልኩሽ በቤታቸው ላይ ዲፔንድ ስለሚሆን ማለት ነው እዛ ምስ ጠናቄታቸውን ከዛ ደግሞ የተሪቡ ቀን ደግሞ አብሯቸው ቪዲዮቸው የሚያምርና የተቋረጠ እንዳይሆን ተሰጣቸው ስልጠና መሰረት ከቤት ጀምሮ እንዴት የሚለሱት እንዴት የሚወጡት ኢንተንጋ ሻምፓኝ የሚከፍቱ ከሆነ ወሸራት ሚ ፎቶ የሚነሱ ከሆነ ወይም ቢሆን ከፍተ ፎቶ የሚነሱ ከሆነ ለሙሽሮቹ ፍላጎቱ ነው። ግን በምን አይነት ሲዘን ፎቶ መነት ያለባቸው፣ ኬክ ላይ እንዴት ማድረግ ያለባቸው፣ ሲገቡ እንዴት ነው በምን አይነት ሙዚ ጨፍ የሚለው እንደገደሙ ከስራችን ይህን ስልጠናቸው ደግሞ አለ። ብዙ ጊዜ ስራ የሚበዛው ምን ወቅት ላይ ነው? ማስተሳሰብ ታወቀ ቁጥር አንድ ጥሮት የታወቀ ከዛ ደግሞ ሚያዝያ፣ ከዛ መስከረም፣ ከዛ ሐምሌ እናልኩ። በዚህ ወቅት የምትገጃቸው ነገሮች ከትንሽ ነገር ጨምሮ ዋጋ ይጨምራል። ከሁሉም ወቅት ላይ ዋጋም የሚጨምረው ጥሮት ላይ ነው። ስለዚህ ዋጋ ብቻ እንደሚሆነው ወይ በሙሽሮቹ በሚመርጣቸው ማቴሪያሎች ይችላሉ። አሁን ያን ስራ ከሰራችሁ በኋላ ምን አይነት ምላሽ ነው የምታገኙት? አዎ ምን አለ መሰለች አንቺ የነዚያ ነገሮች አንቺ ዲ የሚሰራው ሰው ፕላን የሚያደርገው ዲስፕሊን ላይ ወልሰ ሰራው እንደምታውቂ፣ አንዴ ካለፈ በኋላ አለፈ ነው፣ ኮሬክሽን የለውም እና ፕላን የሚያደርገው አረጋለ ባለው መሰረት በቃሉ መሰረት የተገኘ ቀጣዩ ነገር ምስጋና ነው የሚሆነው። ስራው አንቺ አሁን እንደዚህ እንደምት ስራው በጣም አድካሚ ስራ ነው። ከአንድ ሰርግ ከመሰራት በፊት አስራ አምስት ቀን ምናምን ጀምሮ ነው ዝግጅት የምናደርገው እና እንደዛ ደክመች ሰ ሌሊት ነው የሚሰራው። ስራው ካለቀ በኋላ ሙሽሮች ገብተው ምናምን ደስተኛ ሲሆኑ ያለ ሳትስፋክሽን በጣም ከፍተኛ ነው። ትልቁና ትንሹ ለመደገስ ምን ያክል ብለን መውሰድ እንችላለን? ሆቴል ላይ የሚከፍሉት ብርትተሹ እና ጋር በፕሮቶኮልን ዲኮርን ኬክን፣ ፎቶን፣ ቪዲዮን ጨምሮ ከሰባ ሺህ ብር ጀምሮ እስከ ሶስት መቶ ሺህ ብር ድረስ አለ። በእውቀቱ ሰው መሆን የባህልና የሰርግ ዘፋኝ ነው። የሰርግ ዝግጅት ከሙሉ በአንድ ጋ ይሰራል። በሰርግ ዝግጅት የሰርግ ዘፋኝ መሆን ትልቅ ኃላፊነት መሆኑንም ይናገራል። የተሰጠውን ኃላፊነት ለመወጣት ሰርገኞችንም ደስተኛ ሆኖ እንዲያሳልፉ ተጠንቅቆ እንደሚሰራም ነው የሚናገረው። አሁን ላይ አይደለም እኔ ፕሮግራሞች የሚይዘው ከዓመት በፊት ነው የሚይዘው። ሰርጎችን ትልቅ ኃላፊነት ነው ሰርግ መያዝ። በጣም የሚከብድ ነገር ነው እና እነዛን ኃላፊነት የምወጣበት ወራቶች ናቸው እና እኔ ሙሽሮችን የማስደስትበት ጊዜ ስለሆነ የደስታ ጊዜ ነው ብዬ ነው የማምነው። ሰርግ ዜማዎች እንደ ፕሮግራሙ ወይም እንደ ዝግጅቱ አቀራረብ ይለያል። የራሱ የሆነ ዜማዎች አሉት። የሰርግ ዘፈን የድምጽ ከለር፣ የአዛዛምሽ አካሄድ፣ የግጥምሽ አገጣጠም ብዙዎቹ ነገሮች የተቀነባበረ ሲሆን የበለጠ አሁን ለምሳሌ ነፍሱን የማረውና ታደሰ አለሙን ዝም ብሎ ኖርማል ቤት ዝም ብሎ ዘፈን ሲለቀቅ የታደሰ አለሙ እዚህ ቤት ሰርግ አለ ሁሉ ብለን እስከ መጠየቅ ደረጃ ሁሉን ደርስ ነበር እና የራሱ ባህሪ ያለው ለማለት ፈልጌ ነው። የቆልና የደጋው ተመርሶ ሰብስቦ ጎረቤት ጓደኛ የሆነ የሆነ ተመርሶ ሰብስቦ ሙዝሪ ተሙሽራ ሰርጋቸው ታስቦ ሆነ የሆነ ሰርጋቸው ታስቦ

ይታያል ብሎ እንላለን። እንግዲህ እንግዲህ ይሄ ደግሞ ማህል ላይ አሁን ለምሳሌ ሙሽሮች ገብተው ሙሽሮች እድብተኛውን ተቀብለው ቀለበት አድርገው ራት በልተው ቫልስ ተነስተው ጭፈራ ሲጀመር የሚጨፈር ዘፈን የቤተ ዘመዱ ማለት ነው። ሙስሪት ማሪ ማሪ፣ ሙሽሮ ማሪ ማሪ፣ ባብቻይ ወር መልካም ፍሪ፣ ሙስሪት ማሪ መትመጣለች። እነዚህ እነዚህ ሁሉ አሉ፣ ብዙዎች መሽነት አለ። አምሮ አልሸገኑ አለ ሙሽራ አለ። ከዛም አልፎ ወይም አማሩ አለ። አሁን ስሎ ላይ ስዘፍን እናና ዘመዴ እናና ዘመዴ ድርባባርርባባ ይወልዳሉና የሚል ዘፈን አለ። ብዙ ዘፈኖች አሉ። አንድ ሰርግ ላይ ስትሳተፍ ምን ያህል ሰዓት ትቆያለ? ሰርግ ማለት እንግዲህ ኃላፊነት የሚወሰድበት ነው። ሲቀጥልም ደግሞ የአንድ ወር፣ የሁለት ወር፣ የሚሳምንት ፕሮግራም አይደለም። ምክንያቱም ከአንድ ዓመት ከሁለት ዓመት በፊት የምትይዥው እቅድ ነው። ከዛም አልፎ ደግሞ ያቺ ሰርግ ደግሞ ያቺ አንድ ቀን ደግሞ ከተበላሸች ደግሞ በጣም የሁሉ የሁለት ዓመት እና የአንድ ዓመትች ድካም ከንቱ የሚሆንበት ነው። ከንቱም ከመሆኑም አልፎ ደግሞ ተጽዕኖ የሚፈጥርብሽ ጊዜ ስለሆነ ተጠንቅቀን ነው የምንሰራው። አሁን እኔ ሰዓቱ አደለም ምን የሚወስነው መጀመሪያ ህብረተሰቦቹ የሰጡኝን ኃላፊነት በደስታ እንድወጣና እነሱም ደስ ብሏቸው ያችን ቀን እንዲያልፉ ነው የምፈልገው። ምን ያህል ይከፈላል? እንግዲህ ያው ካልተከፈለሽ ያው መኖራችም እያንዳንዱ ደግሞ የግዴታ ያው ትሰሪያለሽ። እንደየሰው አመጣት ፍያ ተቀበለሽ። ምን የምጠይቅበት ይህን ያህል ዋጋ ነው ብዬ አይደለም። ሀይሎ ጋብለህ፣ ጨፍረህ፣ ድረህ ከዝግጅቱ በኋላ ሰርገኞቹ እንዴት ሆኑ ብለህ የመጠየቅ ነገር አለ። ይሄ ግድ ነው። ስራውን ሰርቼ እንዴት ነው ብዬ አንድ ቀን በኋላ እረፍት ካረጉ በኋላ መልሱንም የምሰራላቸው ከሆነ በመሀል አንድ ቀን ስለሚኖር መልስም እንኳን ባይኖራቸውም አስተያየት ይቀበላል። እንደው አንድ ሞቅ ያለ የሰርግ ዜማ ለተዳሪዎችን እስኪ ጋብዝልን በድምጽህ። ግን በዚህ አጋጣሚ ያው አመሰግናለሁ። እኔም ለጀርመን ራዲዮ ጣቢያ በመላው ዓለም ለሚጋቡ ኢትዮጵያውያን በሙሉ من يتدارك في من يتدارك من بيي شنطه ناي شنطه يا مجرد شنطة يا مجرد እንደ ባለሙያዎቹ አስተያየት የአዲስ ትዳር መስራቾች ፍቅር እየፈካና እየደመቀ ዘመናትን የተሻገረ መሆን የሚችለው ያለመጠባበቅ ኃላፊነት ወስደው መስራት ሲችሉ ነው። ለሰርገኞች እንግዶቼ መልካም የትዳር ጊዜ እንዲሆንላቸው እመኛለሁ። ልጃት ኢብራሂም ነኝ። የዛሬው የእሁድ መዝናኛ ዝግጅታችን አበቃ።